ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሳም አብደላ ለውድብሪ ከሆነ የህግ ማስፈጸሚያ ማዕከል ከሚጠበቀው ዋጋ ከፍ ያለ የፕሮጀክት ኮቪድ ስራ የእርዳታ ገንዘብ ለማሳለፍ የሚመለከት የውድብሪ ተቆጣጣሪ ቦርድ አባላት አሉ። ሱስዲ ጆርናሊስት በበኩሉ ቦርዱ በትናንትና ሁለት ወደ አስራ አምስት ነጥብ ስድስት ሚሊዮን ዳለር ለመመደብ ወደ ማመሪያ ቤቱ ተጠግቶ እርምጃ አልወሰደም። የፕሮጀክቱ ዋና ምዕራፍ የመጀመሪያ ገም ሰላሳ አራት ሚሊዮን ዶላርስ ደርሰዋል። ግን የ ሰላሳ ስድስት ፐርሰንት ወጪ ጭማሪ ተገኝተዋል። የይዋ ገዢ ኪምራንዶስ በ2022 ለምርጫ እንደሚወዳድረው ተናግረዋል። ትናንትና ብሱላንድ ውስጥ ሪፖርቶች ውስጥ የጠየቁ ሪፐብሊካኖች ግራሲ ሌላ ጊዜ ለማፈለግ ከወሰነ ለአሜሪካ ሴኔት ተወዳዳሪ እንደምትችል ትጠይቃለች። ሪናልዶስ ካይዋ አልወጣች አለች እና ወደፊቱ ቀን መደበኛ መግለጫ ይሰጣል። ለአራት አመት በፊት ቴር ብረንተስ ስልጣናቸውን ለቀው በቻይና የአሜሪካ አምባሳደር ሆነው ሲሾሙ ሪናልዶስ ገዥቱን ተረክቧል። በ2018 ለአራት አመት ሙሉ በሙሉ ተመርጣለች። ባለፈው አመት የኮሮና ቫይረስ መሰብሰብ የሆነው የሱ ፎልስ የሲጋ ማሸጊያ ፋብሪካ ሰራተኛዎች በሚስፈ ሚስፈልድ ፎርስ እና በህብረቱ መካከል የኮንትራት ድርድር ከቆመ በኋላ አድማ ለማድረግ እያሰቡ ነው። ክርክሩ የስጋ ማሸጊያ ሰራተኞች ደግሞ የጤና እንክብካቤ ወጪዎች እና የእርፍት ጊዜን ያማክላል። ሰራተኞቹ ኩባንያ ለሰራተኞቹ የበለጠ መሰረት እንዳለበት በመካሬ ሰራተኞች በመላ ወረርሽኙ በጤንነታቸው እና በህይወታቸው ላይ አደጋ እንዲደርስ ጠቅመዋል። በብሔራዊ የአየር ሁኔታ አገልግሎት መሰረት ዛሬ የሙቀት ከንዘ ግንዛቤ ቀን ነው። ባለፈው ሳምንት የሶላን ክፍሎች በሰላሳዎቹ ውስጥ የሙቀት መጠን እና ሌሎቹ ቀርቶ የበረዶ ምክር ያገኝተዋል። ወደ ቀዳሚ እሁድ ስንሄድ ይህ ይለወጣል። ሜርኩሪ በዘጠናዎቹ አጋማሽ ላይ ይነሳል ተብሎ ይጠበቃል። ባለስልጣናቱ በማንኛውም ጊዜ ማንኛዎች ሰው በውጭ የሚሰሩበት ጊዜ በተለይም እርጥበት በሚጀምርበት ጊዜ ሰዎች የሙቀት ጭንቀት ለማስወገድ ከፍተኛ ጥንቃቄ ማድረግ አለባቸው ይላሉ። በተጨማሪ ልጆቹን ለማንኛውም ጊዜ ርዝመት ባልተጠበቀ ተሽከርካሪ ውስጥ በጭር በጭራሽ እንዳይተዉ በጋሰኔ ሀያ በይፋ ደርሷል ብለዋል። አመሰግናለሁ።